በቀይ ምንጣፍ ላይ በተንጣለለ የጥቁር ባህር ተመስሏል። በሆሊውድና በመላው አገሪቱ በተለያዩ የስራ ቦታዎች በሴቶች ላይ የሚፈጸመውን ስር የሰደደ ወሲባዊ ወከባ ለመፋለም የሚንቀሳቀሰውን ታይምስ አፕ የተባለውን የሴቶች መብት ተሟጋች ቡድን በመደገፍ ጥቁር የለበሱ በስነ ስርዓቱ የተገኙ ሴቶች ናቸው በመድረኩ ያን አይነት ምስል ወይም ገጽታ የከሰቱት። በቴሌቪዥንና በሲኒማው መስክ ባለፈው ዓመት የተሰሩ ምርጥ ምርጥ ስራዎችን የሚዘክረው የሆሊውዱ የውጭ ፕሬስ ማህበር የሚያሰናዳውና እንደ ወትሮ ሁሉም ለየት ባለ ጉጉት የተስተናገደው የእሁድ ምሽቱ የጎልደን ግሎብ ስነ ስርዓት ሆሊውድ ሆሊውድ በእነኚህ በሴቶች ላይ በሚፈጸሙትና ለዓመታትን በዘለቁት የወሲባዊ ወከባ ጥቃቶች ቅሌት ከተመታቸው ወዲህ የመጀመሪያው መሆኑ ነው። ባለፈው የጥቅምት ወር የኒውዮርክ ታይምስ ጋዜጣ ለንባብ ያበቃውን አስገድዶ የመድፈር ጥቃትን ጨምሮ በያኔው ገናናና ከፍተኛ ተሰሚነት በነበረው የፊልም አቀናባሪ ሃርቬ ዋይንስቲን ተፈጽመዋል የተባሉ አስር ዓመታት የዘለቁ ወሲባዊ ወከባዎች ውንጀላ ያካተተ ዝርዝር ዘገባ ተከትሎ ሌሎች በርካታ ገናናዎችንና አይደፈሪዎችን ያንበረከኩ ያልተጠበቁ ድምጾች፣ ክሶችና ስሞታዎች በየቀኑ ይጎደጎዱ ጀመረ። በትናንቱ ምሽት ጎልደን ግሎብ ታዲያ የስነ ስርዓቱ አስተናጋጅ ታዋቂ የምሽት የቴሌቪዥን ፕሮግራም አቅራቢና ኮሜዲያን ሴት ማየር ይህንኑ የወሲባዊ ቅሌት ስሜት ባዘሉ የሰሉ ስላቆቹ የምሽቱም መድረክ መጋረጃ እንዲህ ሲል ከፈተ። በዚህ ክፍል ውስጥ የሌለውን ግዙፍ ጉዳይ የማስተዋወቂያው ሰዓት አሁን ነው። ሃርቪ ዋይንስቲን በዛሬው ምሽት ከዚህ የለም። እንደ ሰማሁት ጭምጭምታ ከሆነ እብድና አብረውት መስራት የሚቻል ሰው አይደለም። ሐሳብ አይግባችሁ፣ ከአንድ ሀያ ዓመታት በኋላ ተመልሶ ይመጣል። በህልፈታቸው መታሰቢያ በታዳሚው ጩኸት ከመድረኩ እንዲወርዱ በመጠየቅ የመጀመሪያው ሰው ይሆናሉ። እንዲያ ነው የሚመስለው ነገር። እንደ አውሮፓውያን የዘመን አቆጣጠር ከ1914 እስከ 1958 በነበረው ጊዜ ውስጥ ከሰባ በላይ ፊልሞችን በሰራውና የአሜሪካ የፊልም አባት በሚል ቆልምጫ በሚታወቀው እውቁ የፊልም ዲሬክተርና አቀናባሪ ሴሲል ቢ ዴሚል ስም የተሰየመውን ለእድሜ ልክ ሥራዎች ስራዎች የሚሰጥ ሽልማት የዘንድሮዋ ተሸላሚ የፊልም ተዋናይ አቀናባሪና የቴሌቪዥን ሰው ኦፕራ ዊንፍሬ ሽልማቱን በተቀብለችበት ወቅት ያሰማችው ንግግር አዳራሹን ከዳር እስከ ዳር እያቀጣጠለ ነበር። ኦፕራ በዚያ የብዙዎችን ቀልብ በልዩ ስሜት በናጠ ንግግሯ ከሰባ ዓመታት በፊት በነጭ አሜሪካውያን ወረበሎች በቡድን የተደፈረች አንዲት ጥቁር አሜሪካዊት አስታወሰች። The men who tried to destroy her were never persecuted. Recy Taylor died 10 days ago. እነዚያ ሬሲ ቴይለርን ሊያጠፉ የሞከሩ ሰዎች በሕግ ሳይጠየቁ ቀርተዋል። ሬሲ ቴይለር ዘጠና ስምንተኛ የልደት በዓሏን ለማክበር ጥቂት ሲቀራት ከአስር ቀናት በፊት ነው ያረፈችው በጉልበተኞች አይደፈሬ፣ ነገር ግን ርህራሄ በሌላቸው ወንዶች በተደፈረ ባህል ውስጥ አያሌ ዓመታት ኖራ አለፈች። በእነኛ አይነኬና አይጠየቄ ጉልቤ ወንዶች የደረሰባቸውን ጥቃት ለመናገር የደፈሩ ቁጥራቸው የበዛ ሴቶችም ሰሚ ሳይኖራቸው ለረጅም ዘመናት ዘለቁ። ዛሬ ግን ያ ሰዓት ያበቃ ይመስላል። የእነዚያ ጉልበተኞች ጊዜ አለፈ። አዎን፣ አለፈ። በርካታ እንስት ተዋናዮች ከሴቶች መብት ተሟጋችና የዘር ልዩነትን በመቃወም የፍትህ ጥሪ ለማሰማት ከተሰለፉ ወገኖች ጋር በመሆን ነው በመድረኩ የታዩት። አነጋጋሪውና ቀልብ ሳቢው የኦፕራ ንግግር ታዲያ ቀጣዩ የአሜሪካ ፕሬዝዳንት የመሆን እቅዷ መጀመሪያ አድርገውም ወስደውታል። ይህን አስመልክቶ በኦፕራ በኩል የተባለ ነገር በሌለበት፣ በእርግጥም የሚሆነው ታዲያ ወደፊት ይሆናል በውል የሚታወቀው። ਦਸ <laughs>